የዲ ደብልዩ ዜና። እንደምናመሻችው አድማጮች፣ አረስተ ዜናው እንሆ። ባለፈው አርብ ከናይጄሪያ አንድ የካቶሊክ ትምህርት ቤት ታግተው ከተወሰዱ ከ300 በላይ ታጋቾች ውስጥ 50 ያሉ ከአጋቾቻቸው ማምለጥ መቻላቸውን አንድ የሀገሪቱ ክርስቲያኖች ህብረት ቡድን አስታወቀ። የጀርመን መራሄ መንግስት ፍሪድሪሽ ሜርስ የአሜሪካው ፕሬዚደንት ዶናልድ ትራምፕ በደቡብ አፍሪቃ በተካሄደው የቡድን ሀያ ጉባኤ ላይ አለመሳተፋቸውን ተቹ። ህንድና ሌሎች ታላላቅ በኢኮኖሚ በመበልጸግ ላይ ያሉ ሀገራት በተባበሩት መንግስታት የአየር ንብረት ለውጥ ጉባኤ ወይም ኮፕ ሰላሳ ውጤት መርካታቸውን ገለጹ። የአሜሪካ ሴናተሮች በዩክሬን የሚካሄደውን ጦርነት ለማቆም የቀረበው የሰላም ምክረ ሀሳብ የሩሲያ ምኞት መሆኑን ውጭ ጉዳይ ሚኒስትር ማርክ ሩቢዮ እንደነገሯቸው ገለጹ። ዜናው በዝርዝር ባለፈው አርብ ከናይጄሪያ አንድ የካቶሊክ ትምህርት ቤት ታግተው ከተወሰዱ ከ300 በላይ ታጋቾች ውስጥ 50 ያህሉ ከአጋቾቻቸው ማምለጥ መቻላቸውን አንድ የሀገሪቱ ክርስቲያኖች ህብረት ቡድን አስታወቀ። ቡድኑ ዛሬ ባወጣው መግለጫ ታጋቾቹ አርብና ቅዳሜ ባሉት ቀናት ውስጥ ማምለጥ እንደቻሉና መልሰው ከቤተሰቦቻቸው ጋር መቀላቀል መቻላቸውን ገልጿል። ቡድኑ ትናንት እንዳስታወቀው ታጋቾቹ 303 ተማሪዎችና 12 መምህራን ነበሩ። ይህ በእንዲህ እንዳለ የሮማ ካቶሊካዊት ቤተ ክርስቲያን ሊቀ ጳጳሳት ሊዮ 14ተኛ የናይጄሪያና የካሜሩን መንግስታት በክርስቲያን ተማሪዎችና ቀሳውስት ላይ የሚፈጸሙ እገታዎችን ለማስቆም አፋጣኝ እርምጃ እንዲወስዱ ተማጽነዋል። በሮም ጴጥሮስ አደባባይ ተገኝተው ይህንን የተናገሩት ሊዮ 14ተኛ አብያተ ክርስቲያናትና ትምህርት ቤቶች ሁሌና በየትኛውም ቦታ የደህንነትና የተስፋ ቦታዎች እንዲሆኑ እንጸልይ ሲሉ ለምዕመናን ጥሪ አቅርበዋል። ባለፉት 11 ዓመታት ውስጥ ቢያንስ 2500 ተማሪዎች ታፍነው መወሰዳቸውን ቫንጋርድ የተባለ የናይጄሪያ ጋዜጣ ዘግቧል። ጋዜጣው በተባበሩት መንግስታት አሃዝ ና በራሱ ጥናት ላይ ተመርኩሶ እንደዘገበው ተማሪዎቹ የታግቱት ገንዘብ ለማግኘት ሰዎችን በሚያፍኑ ሽፍታዎች ና እንደ ቦኮሃራም ባሉ ቡድኖች ነው። ለአርቡ ዕለቱ እገታ እስካሁን ኃላፊነት የወሰደ አካል የለም። የጀርመን መራሂ መንግስት ፍሪድሪሽ ሜርስ የአሜሪካው ፕሬዚዳንት ዶናልድ ትራምፕ በደቡብ አፍሪቃ በተካሄደው የቡድን ሀያ ጉባኤ ላይ አለመሳተፋቸውን ተቹ። ሀገሪቱ በጉባኤው አለመሳተፏ ለአሜሪካ መንግስት ጥሩ ውሳኔ አይመስለኝም ሲሉ ጉባኤው ሲጠናቀቅ ለጋዜጠኞች የተናገሩት ሜርስ ለእኛ እዚህ መገኘታችን ግን ጥሩ ነበር ብሏል። በጉባኤው ላይ አለም በአሁኑ ጊዜ እንደ አዲስ ተደራጀች እና አዳዲስ ግንኙነቶች እየተፈጠሩ መሆኑን ማየት ችለናል ሲሉም በጉባኤው ያስገረማቸውን ነገር ገልጸዋል። የደቡብ አፍሪካው ፕሬዝደንት ሲሪል ራማፎዛ የቡድን ሀያ ቀጣይ አስተናጋጅ ለሆነችው ለአሜሪካ ፕሬዝደንትነቷን በይፋ ለማስረከብ እስከሚያደርጉት የመደምደሚያ ንግግር ድረስም የዩናይትድ ስቴትስ ሚና ያን ያህል ትንሽ ነበር ብሏል ሜርስ። ዩናይትድ ስቴትስ ርክክቡ ከኤምባሲዋ አምባሳደር ጋር እንዲፈጸም መፈለጓ ትችት አሰንዝሯል። ለመጀመሪያ ጊዜ በአፍሪቃ ምድር ደቡብ አፍሪቃ ላይ የተካሄደው የቡድን ሀያ ጉባኤ ዛሬ ተጠናቋል። ጉባኤው ትናንት ቅዳሜ 122 ነጥቦች ያካተተ የመሪዎች መግለጫ አስድቋል። በጋራ መግለጫው መሪዎቹ ዝቅተኛ ገቢ ያላቸው ሀገራትን ዕዳ ዘላቂ እንዲሆን የሚያደርገውን ጥረት ለማገዝ ከበካይ የኃይል ምንጮች ወደ ታዳሽ ኃይል ለሚደረገው ሽግግር ገንዘብ ለማሰባሰብና ጠቃሚ የሚባሉ ማዕድናትን ኃላፊነት በተሞላው መንገድ ጥቅም ላይ ለመዋል ቃል ገብተዋል። ጉባኤው በይፋ ሲዘጋ የቡድን ሀያ አባላት የአየር ንብረት ለውጥን ለመከላከል ተጨማሪ ገንዘብ አስፈላጊ መሆኑን ተገንዝበዋል ያሉት ራማፎዛ በተሳታፊዎቹ ዘንድ በቡድን ሀያ ጉባኤ ላይ የጋራ መግለጫ ለማስደቅ ከፍተኛ ፍላጎት እንደነበር ተናግረዋል። ይህ ለዋሽንግተን መልእክት ይሆናል ብለዋል የደቡብ አፍሪካው ፕሬዝደንት። አድማጮች የምትከታተሉት ከዶች ቨለ ዲብሊው የሚተላለፈውን የዓለም ዜና ነው። ህንድና ሌሎች ታላላቅ በኢኮኖሚ በመበልጸግ ላይ ያሉ ሀገራት በተባበሩት መንግስታት የአየር ንብረት ለውጥ ጉባኤ ወይም ኮፕ ስላሳ ውጤት መርካታቸውን ገለጹ። የህንድ ተወካይ የብሪክስ መስራች ሀገራትን ወክለው እንደተናገሩት ድርድሩ አስቸጋሪ የነበረ ቢሆንም ጉልህ የሚባል ስምምነት ላይ ተደርሷል ብሏል። በብራዚል አስተናጋጅነት ለሁለት ሳምንታት ያህል በተካሄደውና እስከ ትናንት ቅዳሜ የተራዘመው ጉባኤ ሲጠናቀቅ ሀብታም ሀገሮች ለደሃ ሀገሮች የአየር ንብረት ለውጥን ለመቋቋም እንዲረዳቸው የሚሰጡትን እርዳታ እንዲጨምሩ ከስምምነት ተደርሷል። ይህንንም እንደ ጎርጎሮዮስ አቆጣጠር እስከ 2035 ድረስ በሶስት እጥፍ ከፍ ለማድረግ ታቀዷል። ይሁንና የጉባኤ ውጤት ይፋ በሆነበት ወቅት የአውሮፓ ሕብረት ቀደም ሲል አውጥቶ የጠየቀው ማለትም የነዳጅ ዘይት የድንጋይ ከሰልና ጋዝን የሚመለከቱ አስገዳጅ ውሳኔዎች ላይ ከስምምነት ሳይደረስ ቀርቷል። ይህም የሆነው የአዳጊ ሀገራትንና በመበልጸግ ላይ ያሉ ሀገራትን ድጋፍ ባለማግኘቱ ነው። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬስ የኮፕ ስላሳ ላሳ የአየር ንብረት ጉባኤ ውጤት መሻሻል እያሳየ ቢሆንም በቂ እንዳልነበር ተናግሯል። ምንም እንኳን የዓለም አቀፉ ማህበረሰብ የጂኦፖለቲካዊ ውጥረት ላይ ሆኖ ከስምምነት ላይ ቢደረስም ኮፕ ስላሳ የተቻለውን ሁሉ አድርጓል ማለት አልችልም ብሏል ጉቴሬስ። የአሜሪካ ሴናተሮች በዩክሬን የሚካሄደውን ጦርነት ለማቆም የቀረበው የሰላም ምክረ ሀሳብ የሩሲያ ምኞት መሆኑን ውጭ ጉዳይ ሚኒስትር ማርኮ ሮቢዮ እንደነገሯቸው ገለጹ። በካናዳ ሃሊፋክስ ዓለም አቀፍ የጸጥታ ፎረም ከአሜሪካ ሪፐብሊካንና ዲሞክራት ፓርቲ የተውጣጡ ህግ አውጪዎች 28 ነጥቦች የያዘው ምክረ ሀሳብ የሩሲያን ወረራ የሚሸልም እንደሆነ ሴናተሮቹ ተችቷል። ውጭ ጉዳይ ማርኮ ሮቢዮ ግን በዶናልድ ትራምፕ የተደረገው የሰላም ምክረ ሀሳብ በዩናይትድ ስቴትስ የተዘጋጀ ነው በማለት የሴናተሮችን ሀሳብ አጣጥለዋል። ውጭ ጉዳይ ማርክ ሮቢዮና የአሜሪካው ልዩ ልኡክ ስቲቭ ዊትኮፍ በምክረ ሀሳቡ ላይ ከዩክሬንና ከአውሮጳ ሹማመንት ለመወያየት ዛሬ ሁድ ጄኔቫ ገብተዋል። ጀርመን፣ ፈረንሳይና ዩናይትድ ኪንግደም በዩክሬን የሚካሄደውን ጦርነት ለማብቃት የተዘጋጀውን ምክረ ሀሳብ ዩናይትድ ስቴትስ እንድትከልስ ክፊት ያደርጋሉ ተብሎ ይጠበቃል። ምክረ ሐሳቡ ለዩክሬን ሉዓላዊነት ማረጋገጫ የሚሰጥ ቢሆንም ክሪሚያ፣ ሉሃንስክ እና ዶኔትስክ ግዛቶችን ለሩሲያ አሳልፎ ይሰጣል። በምክረ ሐሳቡ መሰረት የዣፖሬዥያ የኒውክሌር ጣቢያ መልሶ ስራ የሚጀምር ሲሆን የሚያመነጨውን ኃይል ሩሲያና ዩክሬን እኩል ይካፈላሉ። ከዚህም በተጨማሪ ዩክሬን የሰሜን አትላንቲክ የጦር ቃል ኪዳን ድርጅት በምህጻሩ ኔቶ ለመቀላቀል ያላትን ፍላጎት እርግፍ አድርጋ እንድትተው ምክረ ሐሳቡ ይጠይቃል። ምክረ ሐሳቡ የዩክሬን ወታደሮች ቁጥር በ600,000 እንዲገደብ የሚያደርግም ነው። ዩክሬን ሩሲያ በምታካሄደው ወረራ የጦር ወንጀል እንደፈጸመች ለማረጋገጥ የሚሞክሩ ማናቸውንም የሕግ ሂደቶችን ማቋረጥ ይኖርባታል። ሩሲያ በምዕራባውያን መንግስታት እንዳይንቀሳቀስ ማዕቀብ ከተጣለበት ጥሪቷ ውስጥ አንድ መቶ ቢሊዮን ዶላር ዩክሬንን መልሶ ለመገንባት ኢንቨስት እንዲደረግ መስማማት አለባት። ዩክሬንም ሆነች ሩሲያ እንዳይንቀሳቀስ የተደረገውን ጥሪት ለመጠቀም ሙሉ ቁጥጥር አይኖራቸውም። ከዚህም በተጨማሪ ዩክሬን በጦርነቱ ምክንያት ለደረሰባት ጉዳት ካሳ መጠየቅ አትችልም። በምክረ ሐሳቡ ዩክሬን በመቶ ቀናት ውስጥ ምርጫ እንድታካሄድ ትገደዳለች። ይህ ዶቼ ቬለ ዲደብሊው ነው። አድማጮች አርስተ ዜናው በድጋሚ ንሆ ባለፈው አርብ ከናይጄሪያ አንድ የካቶሊክ ትምህርት ቤት ታግተው ከተወሰዱ ከ300 በላይ ታጋቾች ውስጥ 50 ያህሉ ከአጋቾቻቸው ማምለጥ መቻላቸውን አንድ የሀገሪቱ ክርስቲያኖች ህብረት ቡድን አስታወቀም። የጀርመን መርሃዊ መንግስት ፍሬድሪች ሜርስ የአሜሪካው ፕሬዚዳንት ዶናልድ ትራምፕ በደቡብ አፍሪቃ በተካሄደው የቡድን ሀያ ጉባኤ ላይ አለመሳተፋቸውን ተቹ። ህንድና ሌሎች ታላላቅ በኢኮኖሚ በመበልጸግ ላይ ያሉ ሀገራት በተባበሩት መንግስታት የአየር ንብረት ለውጥ ጉባኤ ኮፕ ሰላሳ ውጤት መርካታቸውን ገለጹ። የአሜሪካ ሴናተሮች በዩክሬን የሚካሄደውን ጦርነት ለማቆም የቀረበው የሰላም ምክረ ሀሳብ የሩሲያ ምኞት መሆኑን ውጭ ጉዳይ ሚኒስትር ማርኮ ሮቢዮ እንደነገሯቸው ገለጹ። ዜናው አበቃ። መልካም ምሽት።